በዚህ ሳምንት መጀመሪያ የኢትዮጵያ ፍትህ ሚኒስቴር አፍርሶ በምትኩ የፌዴራል ጠቅላይ አቃቤ ህግ ተቋም ለመመስረት ረቂቅ አዋጅ ለፓርላማ መቅረቡ ተሰምቷል። ለፓርላማው የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ የተመራው ይህ ረቂቅ አዋጅ ከጸደቀ የፍትህ ሚኒስቴር እንደሚፈርስ ሪፖርተር የተሰኘው ጋዜጣ ዘግቧል። ጋዜጣው ይህንኑ ጉዳይ የኢትዮጵያ የፍትህ ሚኒስትር አቶ ጌታቸው አምባዬ ማረጋገጣቸውን ጠቅሷል። በፍትህ ሚኒስቴር የህዝብ ግንኙነት ባለሙያ አቶ ፋንታውን አምባው ግን ፍትህ ሚኒስቴር ይፈርሳል ስለመባሉ መረጃ እንደሌላቸው፣ የፌዴራል ጠቅላይ አቃቤ ህግ እንደሚቋቋም ግን እንደሚያውቁ ለዶይቼ ቬሌ ተናግረዋል። ግን አሁን ምንድን ነው? ከተቋቋመ በኋላ እንዴት ይቋቋማል? ከተቋቋመ በኋላ አሰራሩ፣ አደረጃጀቱ በተመለከተ አሁን እጃችን ላይ ያለ መረጃ የለየለ ሙሉ ስዕል ያለው ያለቀ መረጃ የለም። ይህም ባልያዝንበት ተጨባጭ ሁኔታ ደግሞ ለመላው ህብረተሰቡ ወይም ለሌሎች አካላት እንደዚህ ነው ብለን የምንናገረው ነገር የለም። በእኔ በኩል ማለት ነው። የፌዴራል ጠቅላይ አቃቤ ህግን መመስረት አሁን ለምን አስፈለገ ብለን ስንጠይቃቸው የፌዴራል አቃቤ ሕግ ማለት አሁን በየተቋሙ የፌዴራል ፀረ ሙስና ኮሚሽን የራሱ አቃቤ ሕግ አለው፣ የገቢዎችና ጉምሩክ የራሱ አቃቤ ሕግ አለው፣ የሸማቾች ጥበቃ ባለስልጣን ራሱ እንደዛ እንደዛ ነው አሁን ያለው። ስለዚህ ይሄ ጠቅላላ በአንድ ማዕከል ጠቅላይ አቃቤ ሕግ ተቋቁሞ በአንድ እዝ፣ በአንድ ማዕከል የሚመራ አጠቃላይ በሀገር አቀፍ ደረጃ የክስ አመሰራረት ስርዓቱ ወጥነት ያለውና ለአሰራር የሚያመች በዋናነት ደግሞ የሁሉንም ዜጋና የህብረተሰቡን መብትና ጥቅም በአንድ ማዕከል ለማስከበር የሚቋቋም መስሪያ ቤት እንደሆነ ነው። አስፈላጊነቱ ያው የህዝብና የመንግስትን ጥቅም ለማስከበር ነው። የሀገርን ብሔራዊ ጥቅም ለማስከበር በሀገር አቀፍ ደረጃ ያለውን አጠቃላይ ናሽናል ኢንትረስት ከማስከበር አኳያ የክስ አመሰራረት ስርዓቱ ወጥነት ባለው መልኩ እንዲካሄድ ነው። አሁን በአዋጅ ደረጃ ስላለው ጉዳይ አሰራርና አደረጃጀት እንዲሁም ኃላፊነት ዝርዝር መረጃ መስጠት እንደሚያስቸግር አቶ ፋንታውን ይናገራሉ። ይህ ለውጥ በመደረጉ በአገሪቱ የፍትህ ስርዓት ላይ የሚያመጣው ለውጥ ይኖራል ወይ ብለን በዶቼ ቬሌ የፌስቡክ ደረገጽ ላይ ውይይት አካሄደን ነበር። የአቃቤ ህግ ስራ በተለያዩ ተቋማት ተበትኖ በመሆኑ ጉዳዮች እንደሚጓተቱ እና ባለጉዳዮችም ጉዳያቸውን የት ማቅረብ እንዳለባቸው ባለማወቅ እንደሚጉላሉ ይናገራሉ። ስለዚህ በአንድ ተቋም ስር መሆኑ ይህን ችግር ሊቀርፍ ይችላል፣ የተሻለ ተቋማዊ ነጻነትም ሊኖረው ይችላል ሲሉ አስተያየታቸውን ሰጥተውናል። አብዛኛው ተወያይ ግን ጉልቻ ቢቀያየር ወጥ አያጣፍጥም በማለት ኢትዮጵያ ውስጥ ለፍትሕ ሥርዓቱ በነጻነትና ገለልተኝነት እንደማያሰራ ተችተዋል። የተቋም ስም ከመለዋወጥ ባሻገር አገሪቱ ውስጥ ሥር ነቀል የፍትሕ ሥርዓት ያስፈልጋል ሲሉም አስተያየታቸውን አስፍረዋል።